ማህበራዊ መገናኛ ዘዴዎች ቅኝት ህወሓት ከኢትዮጵያ ፖለቲካ መድረክ መሰረዙ እንዲሁም በሚሊዮኖች የሚቆጠሩ ኢትዮጵያውያን የምግብ እጥረት አደጋ አንዣቦባቸዋል መባሉ ሰሞኑን በርካታ ኢትዮጵያውያን በተለያዩ የማህበራዊ መገናኛ ዘዴዎች የተወያዩባቸው ርዕሶች ናቸው። ለመሆኑ በቤኒሻንጉል ጉሙዝ የሚደጋገመውን እልቂት እና ግፍ የክልሉ አስተዳደር ማስቆም እንዲተሳ ነው። የፌዴራል መንግስትስ ምን እያደረገ ነው? ታደሰ ሰለሞን የተባሉ የፌስቡክ ተከታታይ በትክክል መተክልና ወለጋ የሰው ልጅ እንደ እንስሳ የሚታረድበት በጅምላ ከሰው ክብር ወርደው የሚቀበሩበት የነፍስ በላዎች ምድር ሆኗል ሲሉ አስተያየታቸውን አጋርተዋል። አቶ ገዛይን ቶሌራ በበኩላቸው በሺዎች የተገደሉበት በትግራይስ ምን ነው አልተለቀሰላቸው? ምርጥ ኢትዮጵያዊ መስፈርታቸውን አያሟሉም ይሆን? ይጠይቃሉ። ሙሉ ዓለም ፍቅሬ የተባሉ ሌላው የፌስቡክ ተጠቃሚ ኢትዮጵያ በእርግጥ ሁሌም በአስጨናቂና አሰቃቂ በሚባሉ ወንጀሎች የተሞላችና ግን ድርጊቱን ፈጻሚዎችም ገድለው የማይቀሩባት በድህነት የምትማቅቅ ግን ምርጥ ሕዝብ ያለባት ሀገር ናት። ይህንን ወንጀል ነው አይተን እርዳታችሁን ትሻለች ስንል ስንናገር በፍጹም አንሰማም ብላችሁ በእንግድነት የመጡባችሁን ኢትዮጵያውያንን የመኖሪያ ወረቀት ከልክላችሁ፣ ያለ ትምህርት ያለ ስራ ምግባረ ብልሹ አድርጋችሁ የምታንገላቱት ሲሉ ምዕራባውያንን ይተቻሉ። የዓለም ምግብ ድርጅትን ጨምሮ የተለያዩ የግብረሰናይ ድርጅቶች ትግራይ ውስጥ የረሃብ ስጋት አለ ሲሉ ዘግበዋል። የኢትዮጵያ ብሔራዊ አደጋ ስጋት ስራ አመራር ኮሚሽን በበኩሉ ጉዳዩን ሐሰት ሲል ኢትዮጵያ ውስጥ የረሃብ ስጋት የለም ሲል ያስተባበለው በዚሁ በያዝነው ሳምንት መጀመሪያ ላይ ነበር። ኮሚሽኑ በትግራይም ሆነ በቤኒሻንጉል አካባቢ ለተፈናቃዮች ሁሉ ምግብና ምግብ ያልሆኑ ቁሳቁሶችን እየሰጠ መሆኑን አሳውቋል። በትግራይ አራት መቶ ሰማንያ አምስት ሺህ ሰዎች መፈናቀላቸውንም አሳውቋል። ኤሚል አኪዮን የተባሉ የማህበራዊ መገናኛዎች ተጠቃሚ ዶክተር አብይ ይላሉ። ዶክተር አብይ ሰው የማያውቀውን እልቂት ለመከላከል ችለዋል። ሰው ግን እልቂቱን በአይኑ ስላላየ ጉዳዩን ቀለል በማድረግ ችላ ብሎታል። እርዳታ የሚሆን በየትኛውም ደረጃ ያሉ የውጭ ድርጅቶች ከእርዳታ ጋር አያይዘው የሚያስታጥቁ ናቸው። ዶክተር አብይ ይህንን አውቀው ለየትኛውም የውጭ ድርጅቶች በር ክፍት አላደረጉም ነበር። ይኸው ህግ እንዲያስገበሩ በቀላሉ ተቋጨ። ይሄኔ ለውጭ ኃይሎች በር ቢከፍቱ ኖሩ አንደኛው ህወሓትን በመደገፍ ሌላኛው አብይን በመደገፍ ኤርትራ፣ ሱዳን፣ ደቡብ ሱዳን፣ ግብፅ፣ ኬንያን በማጠቃለል የምስራቅ አፍሪካ የጦር ቀጠናና መሳሪያ ሽያጭን ያጣጡፉበት ነበረ። አያሌው ታምራት በበኩላቸው እንደ መለስ የጥኔና የረሃብ ማብራሪያ ሲሰጥ ግን አልሰማሁም። ዞሮ ዞሮ ትግራይ ክልል ረሃብ አለ። የዛሬ ረሃብ መነሻው ደግሞ ደጺ ትግራይ በነበሩበት ወቅት ነው። መቼም ዛሬ አልተዘራም ተብሎ ዛሬ ረሃብ የለም ይላሉ። ሰላምታ በመስጠት አስተያየታቸውን የሚጀምሩት ገብረ ሕይወት ወልደ ሰንበት በበኩላቸው ኢትዮጵያ ውስጥ ጤፍ አምስት ሺህ ብር መግባቱ ረሃብ እንዳለ በቂ ማረጋገጫ ነው ይላሉ። የመንግስት ሰራተኛ የሆነውን እንኳ ብናይ አብዛኛው ደሞዙ ሁለት ሺህ ብርና ከዛ በታች ሆኖ ረሃብ የለም ብሎ በሰው ሕይወት መቀለዱን ተረዱልኝ። እኔ የምኖረው ማል ሀገር ነው ቤተሰቤ ግን ትግራይ በመቀለ አቅራቢያ ነው። ቤት ንብረቴ በጦርነት ምክንያት ወድሟል። ቤተሰቤም ተበታትኖ ነው የሚገኘው። ሰርቼ ከምተዳደርበት ደሞዝ ላይም ግማሹን ለመከላከያ ሰራዊት መርጃ በሚል ይቆረጥብኛል። እናም እንደ እኔ ቤተሰብ አይነቶች በትግራይ ክልል በሚሊዮን የሚቆጠር ህዝብ እያለ እንዲሁም ከትግራይ ክልል ውጭ በተለያዩ ክልሎች በርካታ ለምግብ እጥረት የተጋለጡ እያሉ በኢትዮጵያ ረሃብ የለም ማለቱ ምን ማለት እንደሆነ ለዓለም መንግስታት አሳውቁልን። እናም መንግስት ከዋሃት በምን ተሻለ ታዲያ? አመሰግናለሁ ብለዋል። ከሀገር የመንግስት ውጪ ማንም አያውቅም። ከዶክተር አብይ ውጪ ወደ ውጪ እንደመለስ በማንኪያ አቅምሶ በተሳቢ ለመዝረፍ አሁን በአብይ ጊዜ የለም። የሞተው ሞቶ የቀረው ቀርቶ ኢትዮጵያ አለምን ትመራለች ያሉት ደግሞ ሞላ አቡኑ አካል የተባሉ የፌስቡክ ተከታታይ ናቸው። የኢትዮጵያ ብሔራዊ ምርጫ ቦርድ የህወሀትን ህጋዊ ሰውነት መሰረዙን አስታውቋል። ቦርዱ ይህን ይፋ እንዳደረገ ደሴ ዘታለም የተባሉ የፌስቡክ ተከታታይ አይ ምርጫ ቦርድ አሉ አይ ምርጫ ቦርድ ህዝቡ እኮ ከናንተ በፊት ህወሓትን ከህጋዊ ፓርቲነት ሰርዟቸዋል ከዛም አልፎ አሸባሪ ብሎ ከፈረጃቸው እኮ ቆየ ይህ ምን አዲስ ነገር ነውና ነው እንደ አዲስ ዜና አጀንዳ የምትፈጥሩልን? ሲሉ በጥያቄ አስተያየታቸውን ደምድመዋል። የጊው ልጅ የተባሉ የፌስቡክ ተከታታይ አስተያየትም ደሴ ዘታለም ከሰጡት አስተያየት ብዙም አይለይም። ከለውጡ ማግስት አብን ህወሓትን በአሸባሪነት ተፈርጆ ከህጋዊ ድርጅትነት ትሰረዝ በሚል ሲጮህ ያኔ ሰሚ አልነበረውም። አሁን ጊዜው ደረሰና ህወሓት ተሰረዘ ብለዋል። ኦነግ ሳይሰረዝ የሞተውን ህወሀት መሰረዝ በህዝብ ላይ ማፌዝ ነው ሲሉ አስተያየታቸውን የሰጡት ደግሞ አሌክስ ዘጊዮን የተባሉ የማህበራዊ መገናኛ ተጠቃሚ ናቸው። አሁን ህወሀት ሞቷል። አገር እየፈረሰ ያለውና ህጋዊ ሰውነት ያለው ኦነግ ነው። ኦነግ ከምርጫ ቦርድ ሳይሰረዝ ሌሎችን መሰረዝ አህያውን ፈርቶ ዳውላውን ነው ሲሉ አስተያየታቸውን አስቀምጠዋል። አቶ መብራቱ ደሳለኝ ያስቀመጡት አስተያየት ጥያቄም ይመስላል። አሁንም በምርጫ ቦርድ ዘንድ ቅድመ ሁኔታዎችን በማሟላት ሊያልፉ የሚችሉት ወደ ሀምሳ ሁለት ፓርቲዎች ናቸው ተብሏል። አሁን እውነት እነዚህ ፓርቲዎች ኢትዮጵያንና ህዝቦቿን የሚወዱ ከሆነ እርስ በርስ በመቀራረብ ልዩነታቸውን አጥብበው ወደ ሁለትና ሶስት አገራዊ ፓርቲነት ተቀይረው በመምጣት ለሀገራችን እድገትና እውነተኛ ዲሞክራሲ ያላቸውን ሀሳብ አቅርበው ያሳዩን። ያለበለዛ ብሔር በብሔሩ እየተሸጎጠ የሚመጣ ፓርቲ ለኢትዮጵያችን አንድነትና ሰላም መርዝ ስለሆነ ብታፈርሱልን ደስታችን ነው። እስኪ በህይወት ዘመናችሁ ለህዝባችሁ አንድ ጥሩ ነገር ስሩ ሲሉ አስተያየታቸውን ሰጥተዋል። ሃኑካ ሺዳ የተባሉ በበኩላቸው ጥሩ ነው ሲሉ አስተያየታቸውን በሙገሳ ጀምረዋል። የፓርቲዎቹ ቁጥር ከ113 ወደ 52 በዚህ ፍጥነት መውረድ ከቻለ ለሚቀጥለው፣ ማለትም ከአምስት ዓመት በኋላ ፓርቲዎቹ ከአስር እንዳይበልጡ ማድረግ ይቻላል። የዓለም ዘውድ ብዙ ነህ በበኩላቸው እረ በብሔር መሰባሰብ ይታገድ። ሁሉም ፓርቲዎች ዘመን ተሻጋሪ ትውልድ ቀራጭ ስያሜ ይዘው ይምጡ። ካልሆነ በብሔር የመሰባሰብ ፖለቲካ አይጠቅምም፣ በህግ ይታገድልን ይላሉ። ተስፋ አዋሽ እንዲህ ይላሉ። ሀምሳ ሁለት ፓርቲ ለአንድ ሀገር ድራማ ቀጥሏል። የእኛ ሀገር የፖለቲካ ፓርቲዎች ምርጫ ቦርድ ሳይሆን ንግድ ሚኒስቴር ነበር መመዝገብ የነበረባቸው። ህዝብ ለማገልገል ሳይሆን የህዝብን ሀብት ለመቀራመት የተቋቋሙ የንግድ ድርጅቶች ናቸው። ኢዮብ ገለታ በበኩላቸው እንደ ወያኔ ያሉ በህዝብ ደም የሰከሩ የተዝረከረኩ ፓርቲ ተብዬዎችን ህግና ስርዓት ማስያዝ እጅግ ወሳኝ ጉዳይ ስለሆነ በዚህ ረገድ የምርጫ ቦርድና የሚመለከታቸው የመንግስት አካላት የሚወስዱት ህጋዊና የተጠና እርምጃ በእጅጉ የሚደገፍ ነው፣ በርቱ ብለዋል። አቡሽ ዘሪሁን ተረፈ ትረፈ የተባሉ የፌስቡክ ተከታታይ እስካሁንም የፍቅሯ ነገር አልወጣላችሁ ብሎ እንጂ ከብሔራዊ ምርጫ ቦርድ ከማገድ አልፎ እንደ አሸባብ የምስራቅ አፍሪካ ቀጠና የአሸባሪ ስብስብ በማለት በአሸባሪነት ትፈረጅ ነበር። ግን ምን ይሁን እሷ ያዘጋጀችውን ያልተሻሻለ ገንጣይ ህገ መንግስት እየተጠቀሙ ህጋዊ ሰውነት ነፈግናት ቢባል ውሃ ቅዳ ውሃ መልስ ነው ነገሩ ባይ ናቸው። የወደቀ ግንድ ምሳሪ ይበዛበታል አይደለም? የሚባለው ስንት የሚያዋልለን ነገር እያለ እንቶ ፈንቶ ትለቅ አላችሁ። እረ ችግር ላይ ስላሉት ወገኖች በየቀኑ ዘግቡ። ተረት ተረት ሰለቸን። ውይ አድማጮች አስተያየቶቻችሁን አጋሩን እያልኩ እዚህ ላይ ዝግጅቴን አበቃለሁ። አዚብ ታደሰ ነኝ። ጤና ይስጥልኝ።